Wadadatu Habib U.S. የዩናይት ስቴትስ ዓለም አቀፍ ሃይማኖት ነጻነት ኮሚሽን ኢትዮጵያ ውስጥ ለሙስሊሙ የኢትዮጵያውያን የአምልኮን ነጻነት እየተነፈገ መምጣቱ በጥልቁ ያሳስበኛል ሲል ትናንት መግለጫ አውጥቷል። የአሜሪካ ባለስልጣናት ኢትዮጵያ የሃይማኖት ነጻነትን እንድታከብር የአሜሪካ ባለስልጣናት ለአዲሶቹ የሀገሪቱ አመራር አባላት እንዲገልጹም ጠይቋል። አንድ የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ መልስ ሰጥተዋል ለዚህ ጥያቄ። ዝርዝሩን ትዝታ በላቸው ታቀርበዋለች። የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ነጻነት ኮሚሽን ዩኤስሲአይአርኤፍ ካለፈው ሐምሌ 2004 ዓ ም ወዲህ ኢትዮጵያ መንግሥት በመላ ሀገሪቱ የሙስለሙ ማኅበረሰብ የሚከተለውን የእስልምና ዘርፍ በኃይል ለመቀየር ይጥራል፣ እርምጃውን የሚቃወሙ የሃይማኖቱ መሪዎችና ምሁራንም ይቀጣል ብሏል በመግለጫው። የኢትዮጵያ መንግስት ባለፈው ጥቅምት 18 29 ተቃዋሚዎችን በአሸባሪነትና ሀገሪቱን ወደ እስላማዊት ሀገር በመቀየር ሙከራ ከሷል። እነዚህ ውንጀላዎች መንግስት የሚፈልገውን የእስልምና አተረጓጎምና ዘርፍ በሃይማኖቱ ተከታዮች ላይ በግድ ለመጫን የሚያደርገውን ሙከራ የሚቃወሙትን ለማፈን ነው ይላል በመግለጫው። ኮሚሽነር አዚዛ አልሀቢሪ ተከሳሾቹም በብዙ ሺዎች የሚገመቱ ሰላማዊ የመንግስት ፖሊሲ ተቃዋሚዎች አካል ናቸው ማለታቸው ተጠቅሷል። የዩናይትድ ስቴትስ ዓለም አቀፍ ሃይማኖት ነጻነት ኮሚሽን ከጥንት ሱፊ የእስልምና ዘርፍ የሚከተሉ ኢትዮጵያውያን ሙስሊሞች አልሀባሽን እንዲከተሉ በማስገደድና ወትሮ በነጻነት ይሰራ የነበረው የኢትዮጵያ እስልምና ጉዳዮች ምክር ቤት ምርጫን ለራሱ ዓላማ በማዋል መንግስትን ይከሳል። አሸባሪነትን በመዋጋት ስም የሃይማኖት ነጻነትን መንፈግ፣ የባሰ ማክረር፣ አለመረጋጋትና ብጥብጥን እንደሚያስከትል አረጋግጠናል የሚለው የዩኤስ ሲአይአርኤፍ መግለጫ የኢትዮጵያ ባለስልጣናት ዓለም አቀፍ የሃይማኖት ነጻነትን ህግና መብቱን የሚፈቅደውን የራሳቸውን ህገ መንግስት እንዲያከብሩ የዩናይትድ ስቴትስ ባለስልጣናት ለአዲሶቹ የአመራር አባላት እንዲገልጹ ጠይቋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ቪክቶሪያ ኑላንድ ትላንት በሌሎች ጉዳዮች ላይ ገለጻ በሰጡበት ወቅት በኮሚሽኑ መግለጫ ላይ መልስ ሰጥተዋልእንደሚታወቀው ኢትዮጵያ ውስጥ ስላለው የሰብአዊ መብቶች ሁኔታ በጣም በግልጽነት ከመንግስት ባለስልጣናት ጋር ስንነጋገር ቆይተናል። ውጭ ጉዳይ ሚኒስትሯም ኢትዮጵያን በጎበኙበት ጊዜ ይህን ጉዳይ በግልጽ አሰርገዋል። በአዲሱ አመራር ስር ኢትዮጵያ የሰብአዊ መብቶች አያያዝን ወደ ዓለም አቀፍ ደረጃ ታሻሽላለች የሚል ተስፋ አለን። የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ነጻነት ኮሚሽን ሊቀመንበር ካትሪና ሎንዌት ኢትዮጵያ በአፍሪቃ ቀንድ ስትራቴጂያዊ ጠቀሜታ ያላትና የህዝቧ አንድ ሶስተኛ የእስልምና ሃይማኖት ተከታይ በመሆኑ መንግስት የአምልኮ ነጻነት ረገጣውን ማቆም አለበት ብለዋል።